የዘንድሮ የመስቀል የደመራ በዓል የኮሮና ቫይረስ ወረርሽኝን ታሳቢ ባደረገ መልኩ የተወሰነ ቁጥር ብቻ ባላቸው የሃይማኖት መሪዎችና አባቶች በተገኙበት እሁድ መስከረም 17 በአስመራ ርዕሰ አድባራት ደብረ ጼን ቅድስት ማርያም ቤተክርስቲያን ቅጥር ግቢ ውስጥ ሃይማኖታዊ ይዘቱን ጠብቆ ተከብረዋል። በኤርትራ ቴሌቪዥን የቀጥታ ስርጭት ለህዝብ በተላለፈው ስነ ስርዓት የኤርትራ ቅዱስ ሲኖዶስ ጽህፈት ቤት ዋና ጸሐፊ ብፁዕ አቡነ ሉቃስ ህብረተሰቡ የኮሮና ወረርሽኝን ለመከላከልና ለመቆጣጠር የወጡ መመሪያዎችንና ሃይማኖታዊ ትእዛዞችን በማክበርና ተግባራዊ በማድረግ ራሱንና ቤተሰቡን እንዲጠብቅ መክረዋል። የበዓሉን ታሪካዊ አጀማመርና ትርጉም ያብራሩት የኦርቶዶክስ ቤተ ክርስቲያን የወንጌል ስብከት ኃላፊ መምህር ስምዖን በየነ የመስቀል በዓል ህብረተሰቡ እየተረዳዳና እየተደጋገፈ የሚያከብረውና አንድነቱን የሚያጠናክርበት ትልቅ በዓል በመሆኑ ከሃይማኖታዊ ትርጉሙ በተጨማሪ ሀገራዊ ፋይዳ አለው ሲሉ ተናግረዋል። የበዓሉ ተሳታፊ በበኩላቸው በዓሉ በኮሮና ወረርሽኝ ምክንያት በውሱን የሃይማኖት መሪዎች መከበሩን አስመልክተው ለቪኦኤ ተከታዩን አስተያየት ሰጥተዋል። በዚህ በኮቪድ ናይንቲን ሰው በየቤቱን ያለው እና በነቂስ ወጥቶ የሚያከብረውን በዓል ማክበር አልቻለም። እዚህ የተወሰኑት ሊቃውንትና የተወሰኑት እንግዶች ብሎም ደግሞ መምህራኖች ናቸው እዚህ የነበሩት። ከእነሱ ውስጥ አንዱ ነኝ። እንግዲህ ይህን እድል አግኝቼ በመካፈሌ ደስታ የወሰን የለውም በእውነት ይሄ ለመጀመሪያ ጊዜ ነው። ኤርትራ ነጻ ከወጣችበት ጊዜ ጀምሮ ተደርጎ የማይታወቅ በቀጥታ በቴሌቪዥን ተላልፎልን በጣም ደስታችን ወሰን የለውም። በጣም ደስ ብሎናል። እግዚአብሔር አምላክ የዛሬ ዓመት ደግሞ ጾታ ሳይለ የሚፈጀን ያለውን በሽታ አርቆልን ከህዝባችን፣ ከእናቶች፣ ከአባቶች፣ ከወንድሞቻችን ከእህቶቻችን ጋር በሰላም እንደዚሁ በፍቅር እንደ በፊታችን እንደድሮ ተሰብስበን የደመራን በዓል እንድናከብር የእግዚአብሔር አምላክ ቅዱስ ፈቃድ ይሁንልን። እግዚአብሔር የተመሰገነ ይሁን። በጣም ደስ የሚል ጥሩ በዓል ናሳለፍ ነው። በመጨረሻም ዳሜራው በኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን አቃቢ መንበር ብፁ አቡነ ጴጥሮስ፣ በኤርትራ ሲኖደስ ዋና ጸሐፊ ብፁ አቡነ ሉቃስና በኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን ዋና አስተዳዳሪ ብፁ አቡነ ባሲሊዮስ በአራቱም ማዕዘናት ተባርኮ ከተለኮሰ በኋላ በዓሉ ተጠናቋል። ንዓመታ የብጽሐና ወይታ። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።